Institute, Amharic Basic Course, Unit 23, Basic Sentences, for learning. Safar, Bank. Vakka ozi sefer bank alle. Aun Ahun kuft aile ile minci menorun alle. Mekkafet. ምን ጊዜ ይከፈታል? ቀኑን በሙሉ። ይህ እኛ ሰፈር ያለው ባንክ የሚከፈተው ጠዋት ብቻ ነው። ሌሎች ግን ቀኑን በሙሉ ክፍት ናቸው። ቼክ አሁን ገንዘብ ፈልጋለሁና ወደ ሌላ ባንክ ሄጄ ግዴታ ቸክ መንዘር መመንዘር አለብኝ። ቀዳማዊ ኃይለ ሥላሴ አደባባይ መቅረብ እንግዲያስ ቀዳማዊ ኃይለ ሥላሴ አደባባይ ያለው ባንክ ይቀርበዎታል፣ እና እዚያኛው ይሄዱ። አዎ፣ አድራሻውን ባውቀው እዚያ መሄድ እና መመንዘር ይሻለኛል። ባንኩን ለማግኘት በጣም አስቸጋሪ አይደለም ከዚህ በፊት هاي سلاسي يا بابا هي دي تواسه تواصل موز يواصل مصحف بيت بيت مصحفت አዎ መጽሐፍ ለመዋስና ለመመለስ ወደ አሜሪካን መጽሐፍ ቤት ብዙ ጊዜ ሄጃለሁ። ጎን የአሜሪካንን መጽሐፍ ቤት ካወቁት ባንኩ ከሱ ጎን ነው። አጣ ማጣት ያጣል። እሱንስ አላጣውም። ቶሎ ደርሼ እመጣለሁ። መቅናት። እሺ ይቅናዎ። ፎር ፍሎንሲን እባክዎ፣ እዚህ ሰፈር ባንክ አለ? አሁን ክፍት አይደለም እንጂ መኖሩን አለ። ምን ጊዜ ይከፈታል? ይህ እኛ ሰፈር ያለው ባንክ የሚከፈተው ጠዋት ብቻ ነው። ሌሎች ግን ቀኑን በሙሉ ክፍት ናቸው። አሁን ገንዘብ እፈልጋለሁና ወደ ሌላ ባንክ ሄጄ ግዴታ ቼክ መመንዘር አለብኝ። እንግዲያስ ቀዳማዊ ኃይለ ስላሴ አደባባይ ያለው ባንክ ይቀርበውታልና እዚያኛው ይሄዱ። አዎ፣ አድራሻውን ባውቀው እዚያኛው መሄድ እና መመንዘብ ይሻለኛል። ባንኩን ለማግኘት በጣም አስቸጋሪ አይደለም። ከዚህ በፊት ኃይለ ስላሴ አደባባይ ሄደው የለም? አዎ መጽሐፍ ለመዋስና ለመመለስ ወደ አሜሪካን መጽሐፍ ቤት ብዙ ጊዜ ሄጃለሁ የአሜሪካንን መጽሐፍ ቤት ካወቁት ባንኩ ከሱ ጎን ነው እሱንስ አላጣውም ቶሎ ደርሼ እመጣለሁ እሺ ይቅና አዎ እባክዎ እዚህ ሰፈር ባንክ አለ? አሁን ክፍት አይደለም እንጂ መኖሩን አለ። ምን ጊዜ ይከፈታል? ይህ እኛ ሰፈር ያለው ባንክ የሚከፈተው ጠዋት ብቻ ነው። ሌሎች ግን ቀኑን በሙሉ ክፍት ናቸው። አሁን ገንዘብ ፈልጋለሁና ወደ ሌላ ባንክ ሄጄ ግዴታ ቼክ መመንዘር አለብኝ። እንግዲያስ ቀዳማዊ ኃይለ ሥላሴ አደባባይ ያለው ባንክ ይቀርበታልና እዚያኛው ይሄዱ። አዎ አድራሻውን ባውቀው እዚያኛው መሄድና መመንዘር ይሻለኛል። ባንኩን ለማግኘት በጣም አስቸጋሪ አይደለም። ከዚህ በፊት ኃይለ ሥላሴ አደባባይ ሄደው የለም? አዎ መጽሐፍ ለመዋስና ለመመለስ ወደ አሜሪካን መጽሐፍ ቤት ብዙ ጊዜ ሄጃለሁ። የአሜሪካን መጽሐፍ ቤት ካወቁት ባንኩ ከሱ ጎን ነው። እሱንስ አላጣውም። ቶሎ ደርሼ እመጣለሁ። እሺ ይቅናዎ። የት ሰፈር ባንክ ይገኝ ይመስልሃል? አዲስ ከተማ ውስጥ ሁለት ባንኮች እንዳሉ አውቃለሁ። የቱን መኪና ተከፍቶ አገኘኸው? እኔ ስመጣ ቀዩ መኪና ክፍቱን ሆኖ አየሁት። የትኛውን ቤት መክፈትና መዝጋት ትችላለህ? ሁለቱን ቤቶች ብቻ መክፈትና መዝጋት እችላለሁ። የውጭ ጉዳይ ሚኒስቴር ሠራተኞች በሙሉ የት እንደ ሄዱ ታውቃላችሁ? ዛሬ ስራ ስለማይሰሩ ወደ መስሪያ ቤታቸው አልመጡም። አዲስ ከተማ ወዳለው ቤተ መጻሕፍት የሚሄድ ማን ነው? አቶ ከበደ ነው። እዚህ ካሉት ሰዎች ወንድም ማንኛው ነው? ሴቶች መካከል የተቀመጠው ረጅሙ ሰው ነው። አዲስ አበባ ውስጥ የትኛዋን ሴትየዋ ታት ነበር? ቀይ ልብስ የለበሰችዋን ሴት አይቻት ነበር። ስለ ማንኛው ነገር ትነግረኛለህ? ስለምንም ምንም ነገር አልነግርህም። የሰጠህኝን ገንዘብ ለማን እንድሰጠው ትፈልጋለህ? ለእናቴ እንድትሰጥልኝ እፈልጋለሁ። ስለ የትኛው አገር መናገር ይፈልጋል? ስለ አሜሪካ መናገር ይፈልጋል። የትኛውን መኪና መጓዝ ትፈልጋለህ? ትንሿን መኪና መጓዝ ትፈልጋለሁ። የትኛዎቹ አስተማሪዎች ለእረፍት ወደ አሜሪካ ይሄዳሉ? ሁሉም በሙሉ ይሄዳሉ። እነማን አማርኛ እንዲማሩ ትፈልጋለህ? ከውጭ ጉዳይ ሚኒስቴር ሠራተኞች አንድ ወይም ሁለት ሰዎች እንዲማሩ እፈልጋለሁ። የትኛውን ጠረጴዛ ተዋሰው? አዲሱን ጠረጴዛ ተዋሰ። ምሳቸውን ለምን እዚህ መብላት አይፈልጉም? እዚህ ምሳ ለመብራት በጣም ውድ ነው። ይህን ደብዳቤ ለማንኛው ሰው መስጠት አለብኝ? ለትምህርት ቤቱ ሹም መስጠት አለብህ። ስትመጡ ማንም ሰው አላያችሁም? የለም ማንም ሰው አላይንም? ማንም ቢጠይቃችሁ ስለ ሰራ ነው አትናገሩም? የለም አንናገርም። አልማዝ ወደ ዋና ስትሄድ የምትበላው ምንም አልወሰደች? የለም ምንም አልወሰደች። ስለ ቤተሰቦችህ ምንም አልሰማህ? የለም እስካሁን ምንም አልሰማሁ። አገራችሁ መቼ ደርሳችሁ ተመለሳችሁ? ከአንድ ወር በፊት ደርሰን ተመለስን። ማንኛውን ሰው መጥራት ፈልጋችሁ ነበር? የአቶ ዮሐንስን አባት መጥራት ፈልገን ነበር። የትኛዎቹን ቤቶች ሊገዙ ይፈልጋሉ? በስተቀኝ ያሉትን ሁለት ቤቶች መግዛት ይፈልጋሉ። የትኛዎቹን ጋዜጣዎች አንበህ ጨረስክ? ጠረጴዛው ላይ ያሉትን አንብቤ ጨረስሁ። ስለ ማንኛዎቹ አገሮች ማስተማር ትችላለህ? ስለ ኢትዮጵያና አሜሪካ ማስተማር እችላለሁ። ወደ አገራችሁ ከነ ማን ጋር መሄድ ትፈልጋላችሁ? ከነ አልማዝ ጋር መሄድ እንፈልጋለን። አቶ ዮሐንስ እዚህ የመጣው እንዲመጣ ስለ ነገራችሁት ነው? አዎ እንዲመጣ ስለ ነገር ነው ነው። ነረቲቭ ድርሰት ኑሮ፣ አስቸጋሪ ነው። ከበደ ለሰው ባዳ ነው። መውጫ መግቢያ፣ ወደ ቤቱ ከመሄዱ በፊት ያመነታ ነበር። አመነታ፣ ማመንታት፣ ያመነታል። ቦታው ተሳሳተኝ ተሳሳተ መሳሳት ይሳሳታል ጠጋ ብሎ ስሙን ጠየቀው ጠጋ ማለት ፈጠን ብለና ፈጠን ማለት አቶ ዮሐንስ አዲስ አበባ ውስጥ ኑሮ ከጀመረበት ቀን ጀምሮ እስከ ዛሬ ድረስ ለአገሩ እንግዳ ለሰው ባዳ ነበር። በዚሁ ምክንያት የከተማውን መውጫና መግቢያ አያውቀውም። እንደ አጋጣሚ አንድ ቀን ወደ ባንክ ለመሄድና ቼክ ለመመንዘር ፈልጎ መንገዱ ጠፋበትና ቆሞ ሲያመነታ አቶ ከበደን አየው። አቶ ከበደም አቶ ዮሐንስ መንገድ የተሳሳተው መሆኑን ስላወቀ ጠጋ ብሎ ልረዳው ትችላለሁ አለና ዮሐንስን ጠየቀው። ዮሐንስም ፈጠን ብሎ በአቅራቢያ ያለው ባንክ የት ነው? አለው። ከበደም የኢትዮጵያ መንግሥትን ባንክ አድራሻ ነገረውና ጉዞውን ቀጠለ። ዮሐንስም ቼኩን ሊመነዝር ወደ ባንኩ ሄደ። ጥያቄዎች፣ አቶ ዮሐንስን ለአገሩ እንግዳ ለሰው ባዕዳ ያደረገው ምንድን ነው? አንተ ወደ አንድ አዲስ አገር ስትሄድ እንደዚህ ያለ ነገር ይሰማሃል? ዮሐንስ ቼክ ለመመንዘር የፈለገው ለምንድን ነው? መንገዱ በጠፋበት ጊዜ ምን አደረገ? ዮሐንስ መንገድ ላይ ቆሞ ለምን አመነታ? አቶ ከበደ ለአቶ ዮሐንስ የየትኛውን ባንክ አድራሻ ሰጠው? ከበደ ከዚያ በኋላ ምን አደረገ? ዮሐንስ ምን ሠራ? አንተ ለአገሩ እንግዳ የሆንክበት ጊዜ ነበረ? አቶ ዮሐንስ ለምን ተሳሳተ? This is the end of Unit 23.